አቶ አበበ ቦጋለ የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ የውጭ አመራርና የህዝብ ግንኙነት ኃላፊ፣ በአሁኑ ወቅት የአርበኞች ግንቦት ሰባት በምን አይነት የትግል እንቅስቃሴ ላይ ይገኛል? በርካታ የተለያዩ የፖለቲካ ድርጅቶችም ሆኑ እንደዚሁም ከውጭ ተመልካቾች የአርበኞች ግንቦት ሰባት በአሁኑ ወቅት በምን አይነት እንቅስቃሴ ላይ ያለው የሚል ጥያቄዎች ደጋግመው ያነሳሉ። በተለይም ካለ ባለፈው ዓመት ኢትዮጵያ በኦሮሚያና በአማራው ክልል አካባቢ እንቅስቃሴዎች ከተካሄዱ በኋላ የት አሉ የሚሉ ጥያቄዎች ደግሞ ይቀርባሉ። በአሁኑ ወቅት የአርበኞች ግንቦት ሰባት በምን ላይ ይገኛል? ምን አይነት ትግል እንቅስቃሴዎችን እያደረጋችሁ ነው የምትገኙት? አመሰግናለሁ ካሳሁን። ንቅናቄያችን ይህንን ትግል ከጀመረበት ጊዜ ጀምሮ ለሕዝቡ ይፋ ያደረጋቸው ነገሮች አሉ። ሁለገብ ትግል ነው የምናካሄደው ብለን ነው እዚህ ትግል ውስጥ የገባ ነው። በዛ ፕሮሚሳችን መሰረት ሀገር ውስጥ ሕዝባዊ እምቢተኝነት የማደራጀት ስራ ለበርካታ ጊዜያት ሲሰሩ ቆይተዋል። በዚህ ህዝባዊ ብተኝነቱንም ደግሞ የሚረዱ እንቅስቃሴዎችን በህዝባዊ አመሶ ዙሪያ ስናደራጅ ቆይተናል። ህዝባችንን ስለ ትግሉ ግንዛቤ እንዲኖረው ህዝባችንንም ለማስተማር ለማንቃት ተለያዩ ስራዎችን ስጠራ ቆይተናል። ይሄ ባለፈው አንድ አመት ውስጥ ሀገራችን ውስጥ የታዩት እንቅስቃሴዎች የዚህ የእኛ እንቅስቃሴ አስተዋጽኦ ያለበት ነው ብለን ነው የምናስበው። ህዝባዊ ብተኝነቱን ዝም ብሎ ከመሬት የፈነዳ ወይም ደግሞ በራሱ እንደ አብዮት በድንገተኝነት የመጣ አድርጎ ነው በርካታ ሰዎች አስተያየት የሚሰጡት። ያ ግን አይ ቲንክ ላለፈው ስምንት አመት በተለይ ወያኔን በሰላማዊ መንገድ ማስወገድ እንደማይቻል በምርጫ ወያኔ ስልጣን እንደማይለቅ ግልጽ ከሆነ በኋላ ሀገር ውስጥ ለመስራት በተሞከረው የፖለቲካ ስራ ወያኔ የዛች ሀገር ውስጥ የሚፈጽመው በደል፣ ግፍ ህዝቡ እንድረዳ በመደረጉ የዛ ብሶት የፈጠረው ነው። እንግዲህ ህዝባዊ ንቅኝነት ማደራጀት ማለት አንድም ህዝቡን አገሪቱ ውስጥ ወያኔ የሚያደርጋቸውን ግፎች፣ ወንጀሎች፣ ዘረፋዎች ማጋለጥ እና ህዝቡ ይሄ ስርዓት እኔን አይወክለኝም ይሄ ስርዓት መቀየር አለበት እንድል በንቃተ ህሊና ማስታጠቅ ስራ ነው። ያ ስራ ሲሰራ ነው የኖረው። ህዝባዊ ብተኝነቱ ከዳር እስከ ዳር ያቀጣጠለው ንቅናቄያችን ለመስራት የሞከረው ንቃተ ህሊና የፈጠረው ነው። ከዛም ውጪ ደግሞ በሀገር ውስጥ የተሰሩ ስራዎች ያንን ስራዎች ፈጥረዋል ብለን እናምናለን። ወያኔ ላለፈው ሀያ ስድስት ዓመት ህዝባችንን አፍኖ ነው ይገዛ የነበረው። የፍርሀት ዳመና በሀገሪቱ ውስጥ እንዲሰፍን በማድረግ ነው። በተለይ ከምርጫ ጥናት ሰባት ማግስት በኋላ ወያኔን ለመቃወም የሚደረጉ ማንኛውም እንቅስቃሴዎች በሽብርተኝነት እና በጸረ ልማት እና በጸረ እድገት የሚያስከስሱ ወንጀሎች ሆነዋል። በዛ ምክንያት ሰው ተሽመድምዶ ፈርቶ አፉን ገብቶ እንዲቀመጥ ነበር ወያኔ ለማድረግ የሞከረው። ነገር ግን ያንን ወያኔ ለብቻው የሚጨፍርበትን የፕሮፓጋንዳ ኤንቫይሮንመንት በመቀየር የህዝብ ግንኙነት ስራ የሚሰሩ ስራዎች ለዚህ ሁሉ ክምችት አስተዋጽኦ አድርገዋል ብለን ነው የምናስበው። ከዛ ጎን ደግሞ በሰሜኑ አገራችን ክፍልም ሆነ በአንዳንድ የደቡብ አካባቢዎች ወያኔ በጉልበትም ቢሆን ይሄንን ህዝብ እስከ መጨረሻው ገዝቶ ለመኖር እንደማችል የሚያሳዩ ህዝባዊ ሬዚስታንስ በጉልበትም ቢሆን ወያኔ መመከት የሚያስችል እንቅስቃሴዎች ተሰርተዋል። ይሄ የወያኔ ሚዲያዎች በየጊዜው የሚሰጡትን መግለጫዎች ማስታወስ ይቻላል። በአርባ ምንጭ የተደረገው በቅርብ ጊዜ ይሄ ህዝባዊ እምቢተኝነት በተለይ በኦሮሚያ ውስጥ ያለው ህዝባዊ እምቢተኝነት እየተካሄደ ባለበት ወቅት ነው አርባ ምንጭ መሀል ድረስ ተገብቶ ንቅናቄያችን የስልጠና ማዕከል አዘጋጅተው እንደነበረ ሰራዊቶችን ሲያሰጥ ነው አሰርጎ እንዳስገባ ወያኔ ራሱ ዶክመንተሪ ሰርቶ ያጋለጠበት ሁነት አለ። በሰሜኑ ሀገራችን ብዛትም በኩል ደግሞ የሚደረገውን ህዝባዊ ዓመፅ፣ ይሄ ህዝባዊ ዓመፅ የምንለው ህዝቡ በጉልበትን በሆን አልገዛም ብሎ ራሱ ለመከላከል የሚወስደውን የሀይል እርምጃ ትግል ስልት የሚከተለው ነው ህዝባዊ ዓመፅ የምንለው። በዚያ በኩልም ንቅናቄያችን አስፈላጊውን ሎጂስቲክ ድጋፍ አቅርቦት በመስጠት እና ራሱም ደግሞ የንቅናቄያችንን አባላቶችን በማስተማራት በተለያዩ ግንባሮች ከወያኔ ሰራዊት ጋር ፍልሚያ ሲካሄድ እንደነበረ እና በዚህ ሂደት ውስጥም የእኛ ታጋዮች መስዋዕትነት እንደከፈሉ ያው የተለያዩ ሚዲያዎች ሲዘግቡ ቆይቷል። ራሱ ወያኔም ደግሞ ያንን ነገር ሲዘግብ ቆይቷል እና እንግዲህ ንቅናቄያችን የት እንዳለ የተለያየ ጥያቄ የሚያነሱ ሰዎች ምናልባት ንቅናቄያችን የትግል ስትራቴጂ ልክ ኮንቬንሽናል አርሚ አዘጋጅተን በታንክና በአይሮፕላን ከለላ በአንድ ግንባር ወይም ደግሞ በተለያየ ግንባር ላይ ከወያኔ ጦር ጋር የሚገጥም የትግል አይነት አካሄድ ሰዎች እየጠበቁ ይመስለኛል፣ የት አሉ የምለው እንጂ እንደ አንድ ጎሬላ ይህንን የህዝባዊ እንብተኝነቱን የበለጠ ውጤታማ ለማድረግ የሚያስችሉ የድጋፍ ስራዎችን በህዝባዊ አመት ወዳን መስራት እንቅስቃሴ ስናካሄድ ቆይተናል። ከዚህ በተጨማሪ ደግሞ እንደምታውቁ በፖለቲካው መስክ ጥምረት በቅርብ ጊዜ ጥምረት መስርተናል። ይሄ ጥምረት የመሰረት ነው ከኦሮሞ ዲሞክራቲክ ፍሮንት ከአፋር ዲሞክራሲ ፓርቲ እና ከስዳማ ንቅናቄ ጋር አንድ የኢትዮጵያ አገራዊ ንቅናቄ የሚባል ትልቅ መሰረት ያለው እና ህዝባችንን ወያኔ ከተወገደ በኋላም ቢሆን አገራችን ወዳልተፈለገ መተረማመስ ወዳልተጠበቀ አደጋ የእርስ በርስ ጦርነት እንዳታመራ ህዝቡን ወደ አንድነት ማምጣት እና አገሪቷን ማዳን የሚችል የፖለቲካ ስራ መስራት የሚችል ጥምረትን መስርተናል። ከዛ በተጨማሪ በተለያየ የምዕራባን መንግስታት አካባቢ ላይ የዲፕሎማሲ እና የአድቮኬሲ ስራዎችን ስንሰራ ቆይተናል። አሁንም እየሰራ ነው ያለ ነው። የምዕራቡ ዓለም ይሄ አገዛዝ ምን አይነት አገዛዝ እንደሆነ እንዲረዳው አድርገናል። እንግዲህ ባለፈው በተለይ ከሬቻ ጨፍጨፋ ከጎንደር ና ከጎንደርና ከባህርዳር ጨፍጨፋ በኋላ ወያኔ ያወጀው የአስቸኳይ ጊዜ አዋጅ የአገሪቱን ሲቪል አስተዳደር ስልጣን በሙሉ ተቀብሎ በጥቂት ወታደራዊ መኮንኖች ስር የሚገዛ አስተዳደር መመስረቱ ሀገሪቱ ምን አይነት ሁኔታ እንደገባች የሚያሳይ ነገር ስለሆነ እሱም የምንሰራውን የዲፕሎማሲ ስራ ረድቷል። በዚህም የተነሳ በአሁኑ ሰዓት ላይ ምዕራባውያን የአገዛዝ አሁን በያዘው መንገድ መቀጠል እንደማይችል የተለያየ ኮንሰርናቸውን እየገለጹ እንደሆነ እንግዲህ አንተ ለምታውቁ ነው። እና እነዚህ ሁሉ ስራዎች በእርግጥ በንቅናቄያችን ብቻ መሰራት ይኖርበታል ብለን አናስብም። ግን ንቅናቄያችን ዋና ትኩረት ሰጥቶ በከፍተኛው ንታ ተንቀሳቀሰበት ና የራሱን ፕሬዘንት ያሳየበት አሰርት ያደረገባቸው የትግል ሂደቶች ናቸው ብዬ ነው የማስበው። አሁን እንደ ለጹት የግንቦት ሰባት አርበኞች ግንባርም አንዱ ሌላው ከመርሆቹ ውስጥ እንደዚሁ ከዲሞክራሲያዊ ከሆኑ ድርጅቶች ጋር ትብብር መፍጠር ነው። አንዱ ውስጥ ከሴቶቹ መገለጫዎች ውስጥ በፖለቲካ ፕሮግራሙ ላይ እንዳሰፈረው ከዚህ አኳያም ሌሎች የሚሰነዝሩት ትችቶች በድርጅቱ ላይ በተለይም ከጎሳ ፖለቲካዎች ጋር አብሮ ለመስራት የሚፈቅዱትን ያክል ከሌሎች ህብረ ብሔር ፖለቲካ ፓርቲዎች ጋር ግን ተባብረው ለመስራት አይሹም። የአግላይነት ፖለቲካን ይጠቀማሉ። ለነሱ የሚያመቿቸውን ሰዎች ብቻ ካልሆነ በስተቀር ከሁሉም ጋር በኢትዮጵያ ጉዳይ ላይ በአንድነት ለመምከርም ሆነ አብሮ ለመስራት ፈቃደኝነት አያሳዩም ብለው የትችቶችን የሚሰነዝሩ ሌሎች የፖለቲካ ድርጅቶች አሉ። ለዚህስ የእናንተ ምላሽ ምንድን ነው? ዋለ ይህን ክስ ንቅናቄያችን ከተመሰረተበት ላይ ከውደቱ በፊት ግንቦት ሰባት ተብሎ በነበረው ሙቭመንት ውስጥ እንቅስቃሴ ስደረግ ጊዜ ጀምሮ የምንሰማው ነው። ንቅናቄያችን ከተመሰረተበት ጊዜ ጀምሮ ግልጽ ያደረጋቸው ነገሮች አሉ። ልክ የትግል ስልታችን ሁለገብ ነው ብለን ዲፋይ እንዳደረግ ነው ሁሉ አንድ የፖለቲካ ፓርቲ ብቻውን ከአሁን በኋላ እዛች ሀገር ውስጥ የሚፈለገውን የዴሞክራሲ ለውጥ ማምጣት ቀርቶ ሰላምና መረጋጋት እንኳን ማሰን የማይችልበት ሁኔታ ይፈጠራል የሚል ስጋት ስላለን እያንዳንዱ የተደራጀ ኢትዮጵያ፣ በፖለቲካ የተደራጀ በስቪክ ኦርጋናች የተደራጁ ድርጅቶች የሚያደርጉትን አስተዋጽኦዎች በመገንዘብ ከእነዚህ ድርጅቶች ጋር በጋራ መስራት እንደምንኖርብን አምነን ነው የተነሳነው። በዚህ እምነታችን ትብብር ዘርፎቻችንም በትክክል አስቀምጠን ነው ነው አንደኛው አገር ቤት የሚሰሩ ስራዎችን እና በውጭ ሀገር የምንሰራ ስራዎች ላይ ከተለያዩ ሀይሎች ጋር እንተባበራለን እስከ መዋሀድ እምንሄዳለን ብለን ነው ያስቀመጥነው። አገር ቤት ለሚሰራው ስራ ነው በአብዛኛው ቀን ያሰጠነው። ምክንያቱም እዚህ ውጭ የሚሰራው የዲፕሎማሲ ስራ ሁሉ እንደምታውቁ፣ ዓለም አቀፍ ግንኙነት ሀይል ፖለቲካ ነው እና ሀይል ካለው ጋር ነው መንግስት ከመንግስት ጋር የሚደረግ ግንኙነት ነው። ስለዚህ አንድ መንግስት ስቴብል ነው ብለው ካሰቡ ተቃዋሚ ከሆነው ሀይል ጋር የሚያገናኛቸውና እንዲሰሩ የሚያስተገድዳቸው ጥቅም የለም። እኛ ይህንን ስለተረዳን ዋናው ነገር ይሄ ኢትዮጵያ ውስጥ ልንጥለው ልናስወግደው የሚገባው ስርዓት ሰላምና መረጋጋትን አስፍኖ ያችን ሀገር ፈረንጆቹ በሚፈልጉት የጥቅም መንገድ አብሮ ሊሄዱ እንደማይችሉ ማሳየት አንዱ ስልታችን ነው ብለን ስላሰብን አገር ቤት ውስጥ የምሰራውን ስራ በምድር ላይ ከሚንቀሳቀሱ ሀይሎች ጋር ቀድም ያሰጥተን ትብብር እንፈጽማለን፣ ጥምረትን እንፈጽማለን፣ ሙደት እንፈጽማለን። እንግዲህ አገር ውስጥ የሚደረገው እንቅስቃሴ ስንል ግልጽ ነው። አገር ውስጥ በሰላማዊ መንገድ ተመዝግቦ ፖለቲካ የሚያካሂዱ ሀይሎች አሉ። ከነሱ ጋር ለመስራት የሚደረገው ጥረት ወያኔ ያወጣቸው የተለያዩ ማስተናከያ አዋጆች እንደ ጸረ ሽበር የመሳሰሉ አዋጆች መሰናክል ሆኗል። በውጭ የምንቀሳቀሱት ድርጅቶች ጋር ብቻ ነው። ብርጫው ክፍቶ ነው ያለው። በውጭ ደግሞ ተቀማጭነታቸው መቀመጫቸው ውጭው ነው ሀገር ቤት ውስጥ ግን እንወክለዋለን የሚሉትን ህዝብ ወይ ደግሞ እናካሄዳለን ይሄን ትግል እናደርጋለን በሚሉበት አካባቢ ግልጽ የሆነ እንቅስቃሴ የሚያደርጉት ሀይሎች ጋር ነው። ይሄንን ጥመት እንሰራለን ያልነው የብሄር ፖለቲካ ድርጅቶች ጋር ያለን አመለካከት ምን ነው? አንደኛ ዋናው የፖለቲካ እይታችን ወያኔ የዘረጋው የብሄር ፖለቲካ ኢትዮጵያ ሀገራችንን በቋሚነት በዘላቅነት የሚያፈርሳት ነው። በረጅም ጊዜ ሂደት ውስጥ የሚያፈርሳት ነው። እርስ በርስ ተከፋፍለን እንድንተላለቅ የሚያደርግ ነው ከሚል የፖለቲካ ህሳቤ ነው የተነሳ ነው። ስለዚህ የአንድን ብሔር ብቻ ነፃ እናወጣለን፣ ለአንድ ብሔር ብቻ ቆመናል የሚሉ የፖለቲካ ድርጅቶች የብሔር ፖለቲካ ድርጅቶች ይሄ አካሄዳቸው እነሱ እንወክለዋለን ለሚሉት ብሔር ራሱ እንደማይጠቅም ተርቶ ማንኛውም ብሄር ብሄረሰብ ኢትዮጵያ ውስጥ መብቱ ተጠብቆለት እነሱ የሚፈልጉት የቋንቋ የባህል ራስን የማስተዳደር መብቶች በሙሉ ሊጠበቁ የሚችሉት ኢትዮጵያ እንደ ሀገር መኖር ስትችል ኢትዮጵያ እንደ ሀገር ደግሞ መኖር የሚችለው በዛች ጂኦግራፊ ክልል ውስጥ ያለው ማህበረሰብ በሙሉ እንደ አንድ ሀገር ህዝብ ራሱን የሚያይበት እይታ የጋራ የሆነ የፖለቲካ እይታ ስኖር ነው። የጋራ የሆነ የአንድነት መንፈስ ስትፈጠር ነው። ያ ባልተፈጠረበት መታ በተለያዩ ጥቃቅን ነገሮች እርስ በርስ እየተፋተጉ፣ ትንሶች እየተጋጩ ወደ ጦርነት ነው የሚከደው። ስለዚህ ይሄ መንገድ ስለማያከል ወደ አንድነት መምጣት አለብን። ዋና ችግራችን የቋንቋውም፣ የሃይማኖትም፣ ከፈለግ የባህሉም ተጽዕኖ የመጣው አገራችን ውስጥ የዴሞክራሲ ስርዓት አለመኖሩ የፈጠረው ችግር እንጂ ራሱ ኢትዮጵያ የምትባል ሀገር የፈጠረችው ችግር አይደለም። ስርዓቱን በመለወጥ የብሄር ችግርን አድረስ እናደርጋለን የምል እምነት ይዘን ስላነሳን ከነዚህ ብሄር ድርጅቶች ጋር ቅድሚያ ሰጥተን እንድንነጋገር ያደረገው የወደፊቱን የኢትዮጵያ እንደ አገር መቀጠል ህሉና ስጋት ነው ብለን ያሰብነው በብሄር የተደራጁ ሀይሎች ስለሆኑ መጀመሪያ እነሱ ወደዚህ ወደምናምንበት የፖለቲካ እምነት ማምጣት ቀዳሚ ስራችን ነው ብለን መጀመር ነው። በዚህ ሂደታችን መጀመሪያ ከኦነግ ጋር ነው ንግግር ጀምነው። ለምንድን ነው ከኦነግ ጋር ንግግር ጀምነው? ኦነግን ህዝባችን የሚያውቀው እራሱን በፖለቲካ ፕሮግራሙ ውስጥ ያስቀምጠው ኦሮሞያን ህዝብ መብት ለማስከበር እስከ መገንጠል ድረስ መሄድ አለብኝ ብሎ የፖለቲካ ፕሮግራም ያስቀመጠ ድርጅት ነው። ትልቅም ኦሮሞ ደግሞ በሀገራችን ውስጥ ትልቅ ብሄረሰብ ነው። ስለዚህ እንደ ኦሮሞ ትልቅ ማህበረሰብ ያለውን ህዝብ እገነጥላለሁ ብሎ የተደቋቋመ ፖለቲካ ድርጅት ይሄ መገንጠል ለራሱ ለኦሮሞ ሊያመጣ የሚችለውን አደጋ በማሳየት ኢትዮጵያው ሰላም ለምን ካልኖረ በስተቀር ኢትዮጵያ ዲሞክራሲ ፍትህ የሰፈነበት ስራ ከሌለ በስተቀር ኦሮሞን ብቻ ተጠቃሚ ሊያደግ የሚችል የፖለቲካ ስልክ በእዛች ሀገር ሊኖር እንደማይችል ከነሱ ጋር በመከራከል በማሳመን እነሱ ለዛች ለኢትዮጵያ ዲሞክራታይዝ ለማድረግ ሀላፊነት ድርሻ ወስደው ከኛ ጋር እንዲታገሉ በማግባባት በመነጋገር በመተማመን ላይ ነው የጀመረው በእርግጥ ያ ሂደታችን ያ ጥረታችን ተሳክቷል። በአሁኑ ሰዓት ላይ በየትኛውም የኦሮሞ ድርጅቶች ውስጥ መገንጠል ያዋጣል ብሎ በፕሮግራም ደረጃ እንኳን ያስቀመጡት ድርጅቶች የቀሩ ድርጅቶች እንኳን መገንጠል መፍትሔ ነው ብሎ የማያምኑበት ደረጃ ላይ ደርሰዋል። እኛ ከእነሱ ጋር በምናደርገው ግንኙነት ባደረግነውም ግንኙነት አሁንም መነጋገሮች አሉ በዚህ ሂደት ውስጥ መገንጠል እንደ መፍትሄ አይሆንም። አንዳንድ ትናንሽ ችግሮች ስላሉ ተጠቃለሁ ወደ እንጂ ወደምንፈልገው ነገር አልመጡም እንጂ በዚህ በአሁን በቅርቡ በመሰበብ መቀመጥ ውስጥ እንኳን ያልመጡ የኦሮሞ ድርጅቶች መገንጠል ብቸኛ ኦፕሽን ነው ብቸኛ ሶሉሽን ነው ለኦሮሞ ሕዝብ የሚል እምነት እንደሌላቸው እናውቃለን። ይሄኛውን ቅድሚ ያሰጠነ እነዚህ ሌሎች ድርጅቶች የሚከሱን አንድነት ኃይሎች ነን የሚሉ ኃይሎች የሚከሱን እነሱ ጋር ያለ ልዩነት ከአንድነት ኃይሎች ጋር የሚኖሩት ልዩነት የለም እኛም አንድነት ኃይሎች ነን ሌሎች ለኢትዮጵያ ስጋት ናቸው፣ ለአንድነት ስጋት ናቸው የሚሉትን ፖለቲካ ድርጅቶች የብሄር ፖለቲካ ድርጅቶች አንድነት ላይ ካመጣ በኋላ ኢትዮጵያ ውስጥ አንድነትን መሰረት ባደረገ የግለሰቦች እና የቡድንም ቡድንን መብት ያረጋገጠ ስርዓት በህዝብ ምርጫ የሚተዳደር ዲሞክራሲ ስርዓትን መሰርታለን የሚለውን ከመጣም በኋላ እነዚህ የአንድነት ሀይሎች ሁልጊዜም ከነሱ ጋር የሚለየን ነገር ስለሌለ ኤኒ ታይም ከነሱ ጋር ኦንቦርድ አንድ ላይ መምጣት የሚቸግረን ነገር የለም የሚል ሳቢያ ይዘ ነው የመጣ ነው እና ምንድን ነው ካሳውን አንድ ግልጽ መሆን ያለበት በርካታ ድርጅቶች አሉ። ግን እንደ ድርጅት ኤግዚስት ስለማድረጋቸው እንኳን የኛ አሴስመንት የማይነግረን ነገር አለ። ስም አለ፣ የፖለቲካ ድርጅትም ይሰራሉ፣ እንደዚህ ነው፣ እንደዛ ነው ይላሉ። ዝርዝሩ ውስጥ ገብተን ሌላው ምስል ማለት የለብንም ግን እነዚህ ወገኖች እንደ ፖለቲካ ድርጅት መዋቅር የሌላቸው ጥቂት አራት አምስት ስድስት ሆነው ስም ብቻ ይዘው በውህደትም ስም በአንድነት ስም የተቋቋሙ ቡ ናቸው እንጂ እንግዲ እዚህ ቦታ ላይ እንዲህ አይነት ተግባራዊ ስራ እንሰራለን የሚል ነገር የማታየው በውጭ ሀገር ነው ያለ። ነው በውጭ ሀገር እንኳን ሕዝባዊ ስብሰባዎችን እንኳን አካሄደው ሰላማዊ ሰልፍ እንኳን ጠርተው ምን አይነት ደጋፊ ብዛት እንዳላቸው እንኳን ማሳዩ ድርጅቶች ናቸው። አንዳንድ ጊዜ ኮምፕሌን የሚያደርጉት እና በእኔ እምነት ተግባራዊ ስራ መስራት የሚችሉ ፖለቲካ ድርጅቶች ጋር ሁሉ እየተነጋገርን እየሰራን ነው ያለ ነው። ምናልባት እነዚህ ትናንሾቹንም ቢሆኑ በሂደት የሚካተቱበት ሁኔታ አሁን አለ። ይሄ ጥምረት የመጀመሪያ ነው ወደዛ ይኬዳልና፣ ይሄንን እንደ ፖለቲካ ድርጅት መስፈርት ሊያሟሉ ከሚችሉ ፖለቲካ ድርጅቶች ጋር መጣመሩ እና አስፈላጊ ከሆነም የመዋሃዱ ሂደት ከፊት ለፊታችን አለ። እድሉ ሰፊ ነው ማለት ሌላው እንደሚታወቀው አንዱ የኦሮሞ ዴሞክራሲያዊ ግንባር የትግል ስልት ሰላማዊ ትግል ነው። የእናንተ ደግሞ ሁለገብ ነው። ሰላማዊ ትግል የሚያካሂደው የኦሮሞ ዴሞክራሲያዊ ግንባር ከእናንተ ጋራ ለጥምረት የተነሳሱበት ምክንያት ምንድን ነው? ሁለቱ የትግል ስልቶች አይጋጩም ወይ? እናንተ በግልጽ ወታደራዊ እንቅስቃሴዎቹንም ታደርጋላችሁ። እሱ ደግሞ ሰላማዊ ትግል ብቻ ነው ማማራጭ መንገዳችን ብለው ያስባሉ። እነዚህ ባሉበት ሁኔታ እንደምን ነው ከስምምነት ላይ ልትደርሱ የቻላችሁት? እኛም እኮ ሰላማዊ ትግልን ኦፕሽን አልዘጋነም። ሁለገብ ትግል የምንለው ሕዝባዊ እምቢተኝነትና ሕዝባዊ አመጽ ነው ተቀናጅተው ወያኔን መጣል ያለባቸው ነው የሚለው እኛ ሰላማዊ ትግል የምንለው መሳሪያ ሳቲት ህዝቡ ለዚህ ስርዓት አልገዛም ግፍ በቃኝ ሱ ቆና በቃኝ አፈና በቃኝ ብሎ በሰላማዊ ሰልፍ፣ ስራ በማቆም አድማ፣ በተለያዩ መንገዶች የሚያደርገው እንቅስቃሴ ነው። ያን እንቅስቃሴ አንዱ የትግላችን ስትራቴጂ ነው፣ ክፍት ነው። ስለዚህ ኦዲፍም በዛኛው መንገድ ነው እንታገላለን የሚሉት። በዛኛው ህዝባዊ የሚተኝነት የትግል ስልታችን ውስጥ ከፍተኛ አስተዋጽኦ ሊያደርጉ እንደሚችሉ ተማምነን ነው ከእነሱ ጋር እዚህ ትግል ውስጥ የገባነው። በሌላኛው ትግል ደግሞ ወያኔ ለማስገደድም የሚያስፈልግ የአመት ትግልም ያስፈልጋል ብለን ያሰብነውን የትግል ስትራቴጂ ደግሞ እነሱ መንገዱ የእኛን ነው እሱም ማቆም አለባቸው የሚል የፖለቲካ እይታ የላቸውም። ያ ሰላማዊ ትግል በህዝባዊ ምትኝ ሳመት ግማ ህዝባዊ ምትኝነቱ በማደራጀት ለውጥ እናመጣለን ነው። በዛ ላይ አብረን እንሰራለን። ህዝባዊ መ ህዝባዊ ምትኝነቱም ያግዛል የሚለውን የእኛን ስትራቴጂ ደግሞ እዛ ላይ ችግር የላቸውም፣ ልዩነት የላቸውም። በዚህ የፖለቲካ እምነት ነው ጥመ ከጠጠር ነው ህዝቡን አናጋሪ የሆነ የመጣውም ጉዳይ በተለይ የዚህ የጎሳ ፖለቲካ እንቅስቃሴ እየጨመረ መጥቷል። በቅርብ ጊዜያትም እንደዚሁ በርካታ የሆኑ የአማራ ድርጅት እንቅስቃሴዎች መቋቋማቸውን ራሳቸው ይፋ አድርገዋል፣ መግለጫዎቻቸው ላይ። የዚህ አይነቱ ሁኔታ በተለይም እንደናንተ ያለ የህብረ ብሄር ድርጅት ላይ ወይም ንቅናቄ ላይ የሚያሳድራቸው ምን አይነት ተጽዕኖዎች ይኖራሉ? አባላቶችን የመመልመል እና ወደ እናንተ የማምጣት በአንድ ኢትዮጵያዊ ብሔራዊ ማንነት ላይ የተመሰረተ ትግል የማካሄዱ ላይ የሚያደርሰው አሉታዊ ተጽዕኖ ይኖራል። ባጠቃላይ በትግሉ ላይ አሉታዊ ተጽዕኖ ሊኖር ይችላል። በእኛ እኛን በድርጅታችን አላማ በተመለከተ ግን ተጽዕኖ ኦፍኮርስ የለውም ልትለው የምችል። ምክንያቱም የብሔር ፖለቲካ አገራችን ሊያጠፋት እንደሚችል በማሳየት የኢትዮጵያን አንድነት መሰረት አድርጎ ያችን ሀገር ዲሞክራታይዝ ለማድረግ የሚደረግ እንቅስቃሴ ነው። እኛ በብሔር የሚያደርግ የፖለቲካ አጀንዳችን አላማችን እሱ ነው። ይሄንን በምናደርግበት ሰዓት ላይ የወያኔ የብሔር ፖለቲካ ከከሸፈ በኋላ ይሄ መክሸፉን የሚያሳየው ቅርቦ የተደረገው ህዝባዊ እንቅስቃሴ ላይ የጎንደር ህዝብ ይዘው የወጣው አንድ መፈክር የኦሮሞ ደም የእኛም ደም ነው የሚለው። የጎንደር መፈክር ደምቢ ዶሎ ድረስ ነው የተሰማው፣ የአዳማ ድረስ ነው የተሰማው። በመላ ኦሮሚያ ውስጥ አማራ ወንድማችን የአማራ የሚል ደም የእኛም ደም ነው የሚል አንድነት ነው የፈጠረው። በዚህ ላይ ወያኔ ምን ያህል ነርቨስ እንደሆነና ብስጭታቸው መደበቅ አቅቷቸው በኮሚኒኬሽን ሚኒስትራቸው አማካኝነት ይሄ ለሀያ አምስት ዓመት የሰራ ነው ስራ መክሸፉ ነው የሚያሳየ በደንብ አለመስራታችን ነው የሚያሳየው እያለ ለመናገር ያበቃው ነገር ነው። እንግዲህ ምድር ላይ ያለው ህዝባችን በብሄር፣ በጎሳ፣ በሃይማኖት፣ በቋንቋ ተከፋፍለን መቆየታችን ለወያኔ እንጂ ለእኛ መፍት አልጠቀምም ብሎ አንድነት በሚፈጥሩበት ሰዓት ላይ በተለይ ላለፈው ሀያ አምስት ዓመት በብሄር አልደራጅም ብሎ የወያኔን የጎሳ ፖለቲካ ሪጀክት አድርጎ የቆየውን አንድ ማህበረሰብ በዚህ በመጨረሻው ሰዓት ላይ በብሄር የተደራጀው ማህበረሰብ ራሱ በብሄር ድርጅቱን የፈጠረበትን ችግር ተረድቶ በጋራ መታገልን እምነት አድርጎ በሚንቀሳቀስበት ሰዓት ላይ እነዚህ ለሀያ አምስት ዓመት የብሄር ፖለቲካውን ፕሮጀክት አድርጎ የቆየ ማህበረሰብ ውስጥ በብሔር ይህንን ማህበረሰብ ወደ ብሄር ማውረድ አለብን ብሎ እንቅስቃሴ የሚያደርጉ ኃይሎች ትግሉን ይጠቅማሉ ብዬ አላስብም። በግሌ ነው የምነግርህ። ይሄ የፖለቲካ ድርጅት አቋም አይደለም። በዛም መልክ ከተደራጁ ግን ምናልባት ኮንስቲቲንሲ አግኝተው ህዝብን ሞቢላይዝ አድርገው ጠላታቸው ወያኔ መሆኑን ተረድቶ ወያኔን ለማስወገድ በሚደረገው ጥረት ላይ እገዛ ቢያደርጉና የኢትዮጵያ አንድነትን ደግሞ የጋራ እምነታቸው ማድረግ ከቻሉ አስተዋጽኦ ጥሩ ይሆናል ብዬ ነው የማስበው። ግን በአጠቃላይ ጥሩ ሰዓት የመረጡ አይመስለኝም። የጎሳ ፖለቲካ ሀገራችን ውስጥ ካልሚኔሽን ፖይንት ላይ ከደረሰ እና ኦልሞስት ያ ነገር አዋጭ አይደለም ተብሎ ህዝቡ ተያይዞ ወደ አንድነት እየመጣ ባለበት ሰዓት ላይ ግን እነሱ ይሄን ነገር ሀሳብ ይዘው መምጣታቸው አይ ዶንት ቲንክ ሀገር ውስጥ መሰረት እንደሌለው አንዳንድ የእኛ መረጃዎች ይጠቁማሉ። በውጪ ነው ይሄን እንቅስቃሴ የምንሰማው። በውጪ ያሉት ወንድሞቻችንም በዚህ ዙሪያ ያሉት በርካታ አይደሉም ትንሽ በጣም ማይኖሪቲ ግን ብዙ ድምፅ ሊያሰሙ የሚችል ሶሻል ሚዲያ ላይ ነው የምናየው። ያ እንቅስቃሴ የትም ይደርሳል የሚል ግምት የለኝም። ሌላው እንደዚሁ በኢትዮጵያ ፖለቲካ ውስጥ አንዱም አሳሳቢ ሆኖ ያለው እና በተለይም በሀገር ውስጥም ሆነ በውጭ በገዢ ፓርቲም ሆነ በተቃዋሚዎች ዘንድ ለበርካታ ስርዓት ለውጥ ፈላጊዎች የሚነሳው ነገር ጥራት ያለው የአመራር ብቃት አይታይም። ጥራት ያለው የፖለቲካ ድርጅት ገኖ መውጣት አልቻለም። ዓላማዎቻቸውን በወረቀት ላይ ቢያሰፍሩት እንኳን ለህዝባቸው መሸጥ በአግባቡ አልተቻለም። ፖለቲካዊ የሆኑ የበሰሉ ውይይቶች አይካሄዱም። ቢያም በመሆኑ ወደ ጥላቻ ፖለቲካ የወረደ ፖለቲካዊ መመዘኛ የማይሟላ ወደ ሆነ ወደ ጥላቻ ሂደት ውስጥ ተዘልቋል። አባላቶቻቸውም ብስለት ያላቸው አይደሉም። የራሳቸውን ፓርቲ እንኳን ፖሊሲ ጠንቅቀው የሚያውቁ አባላት ያላቸው ፓርቲዎች የሉም። በገዥውም፣ በተቃዋሚዎቹም አገር ውስጥም ሆነ በውጭ ተብሎ ይተቻል። ሁሉንም ድርጅ ቶች በሙሉ እንዳለ፣ ይህንንስ እንደምን ያዩታል? ለነዚህ ወገኖች የእናንተ ምላሽ ምንድን ነው? ይሄ ክስ ከፊል እውነት፣ ከፊል ደግሞ ውሸት፣ ከፊል ደግሞ የተጋነነ ነገር አለው። አንደኛ ህዝቡን ሊያሰባሰበ ለህዝቡ ተፍቷ የሆነ ጠንካራ ምራስ መስጠት የሚችል የለም የሚለው ሙሉ በሙሉ አይ ቲንክ ከምን አኳያ ልመጣ እንደሚችላል አቅም ምናልባት ይህንን ወያኔም ፕላስ ደግሞ አንዳንድ የፕሮሰሱ አካል ያልሆኑ በተቃዋሚዎች ጎራም ያሉ የራሳቸውን ፖለቲካ አቅም እና ሰባሰቦትን የሚመሩትን ፖለቲካ ድርጅት እያዩ ስጋት ፈጠረባቸው የሚያሰሙ ሊሆን ይችላል። ጠንካራ ድርጅት አለ። ለምሳሌ አርበኞች ግንቦት ሰባት የእኛ ንቅናቄ ብትወስድ የኢትዮጵያ ህዝብ በጣም ተስፋ የሚያደርገው አሁን አንተ ከምትላቸው አይነት የኢትዮጵያን ወደ ኋላ ከሚጎትቱ የኢትዮጵያን ፖለቲካ ከሚያቆሽሹ ተግባራት የራቀ ድርጅት ነው። እስካሁን ድረስ ክሶች ሲቀርቡበት፣ ስድቦች ሲሰነዘሩበት መልስ እንኳን የማይሰጥ ንቅናቄ ነው። ከተመሰረተበት ጊዜ ደግሞ እስካሁን ድረስ ይሄ ምንድን ነው የኢትዮጵያን ፖለቲካ አንድ ስቴፕ ወደ ላይ አንስቷል ብዬ አስባለሁ። በዚህ ድርጅት ውስጥ ያሉ መሪዎችን በሆኑ በኢትዮጵያ ህዝብ ዘንድ የሚፈቀሩ የሚወደዱ ሰዎች ናቸው። በምርጫ ዘጠና ሰባት በህዝብ ብሎ የመረጣቸው ሰዎች እንደ ፕሮፌሰር ብርሃኑ ነጋ አይነት ሰዎች የሚመሩት ናቸው። እስር ቤት ለዚህ ትግል ብሎ የወረደው አንዳርጋቸው ጽጌ የኢትዮጵያ ህዝብ በጣም የሚወደው የሚያከብረው መሆኑን እሱ በወያኔ ቁጥጥር ስር በገባበት ሰዓት ላይ በውጭም በሀገር ውስጥ የተፈጠረው ህዝባዊ ስሜት አመልካት ነው። ስለዚህ ይሄኛው ሙሉ በሙሉ የሉም የሚለው ክስ ትክክለኛ አይመስለኝም። አሁን በጥምረት ውስጥ የመጡ ድርጅቶችን ስታያቸው በተለይ ቀደም ሲል የኦሮሞ ድርጅት ከተመሰረተ የኦሮሞ ናሽናል ድን በኢትዮጵያ ውስጥ እንዲመሰረት መስራቾች ከሆኑ ጊዜ ጀምሮ በአካዳሚ እውቀታቸው፣ በፖለቲካ ብስለታቸው፣ በእድሜያቸው ከፍተኛ ከበሬታ ያላቸው ሆነ ግን ሲምለ ረጅም ጊዜ ሲመሩ የነበሩ በሽግግር መንግስት ውስጥ ተሳትፎ የነበሩ እንደነ ዶክተር ዲማ ነገው አይነት እንደነ ዶክተር በያና ሶባ አይነት፣ እንደ ሌንጮ ባቲ አይነት፣ እንደነ ሀሰን ሁሴን አይነት በርካታ ሰዎችን መጥራት ይችላል እና በርካታ ሰዎች ናቸው። ይህ በጥመት ውስጥ ያሉ እንደነ ዶክተር ኮንቴ ሙሳ አይነት በአፋር ህዝብ ድርጅት በኩል የመጡ ሰዎች ሪሊ ከፍተኛ አቅም ያላቸው ሰዎች ናቸው። ለራሳቸው የግል ጥቅም ካልኩሌት የማደርጉ አሁን የሚያደርጉትን እንቅስቃሴ ህብረተሰባችን ማህበረሰባችን ለመቀየር እና አገራችንን ካለችበት አዘግጥ ለማውጣት ቆርጦ የመጡ አመራሮች ናቸው። እነዚህ ሰዎችን የአቅም እውነታ ስመለከት እንኳን በሀገራችን በአፍሪካ ደረጃ እንኳን ሊመሩ የሚችሉ ሰዎች ናቸው። በከፊል ከሱን የምቀበለው ምንድን ነው፣ የኢትዮጵያ ፖለቲካ ላለፈው ሀያ ስድስት አመት የበለጠ ዘግቶ ቆሽሸዋል። ወያኔ በኢትዮጵያ ፖለቲካ አቆሽሾታል። ምንም አይነት የትምህርት እውቀት የሌላቸው የፖለቲካ ብስለት የሌላቸው የአመራር ልምድ የሌላቸው ጠቅላላ አሁን በወያኔ ዙሪያ ያሉ ሰዎች ምን አይነት ሰዎች እንደሆነ አለ እነሱ ያሰማሯቸው ሰዎች ናቸው። የኢትዮጵያን ፖለቲካ ማቆሸሽ ፕሮፓጋንዳ ስራ እንዲሰራ ነው የተደረጋለው። ይሄ ምን ፈጥሯል? ኢትዮጵያን ለመምራት አቅም አይጠይቅም፣ እውቀት አይጠይቅም፣ ልምድ አይጠይቅም። ማንም ሰው ኢትዮጵያን ልመራ ይችላል የሚል አይነት ስሜት ፈጥሯል። ዲግሪና ዲፕሎማ ያላቸው ሰዎች ናቸው ኢትዮጵያን ያፈረሱ የሚሉ ካድሬዎች ናቸው። የኢህአደግ ህዋት ውስጥ በሙሉ የነበሩ እነሱ ስልጣን ላይ የመጡ ጊዜ የተማሪ ሰዎችን ለማግለል ምን እርምጃ እንደተወሰደ ታውቃለህ? አስራ አርባ ሁለት የዩኒቨርሲቲ መምህራን በአንድ ጀንበር ማባረር ይሄ ምን አድርጎታል? የኢትዮጵያን ፖለቲካ ኤንቫይሮንመንት ፖሉት አድጓል፣ አቋሸሾታል። ግን ይሄንን በመረዳት ንቅናቄያችን ፖለቲካውን አንድ ስቴፕ ወደ ላይ ለማምጣት ብዙ ስራ ሰርተዋል። ስለዚህ ይሄ ሙሉ በሙሉ የሉም የፖለቲካውን ኢንቫይሮመንት እንደቆሸሸ ነው ያለ የሚለው ክስ የተጋነነ እና ያለው ሪያሊቲ የማያንጸባረቅ ነው። አባላቶች አዎ በንቃተ ህሊና ሁሉ አልበሰሉም። እሱ የማህበረሰባችን ችግር ነው። እንደምታውቀው የእኛ የሀገር የነጻነት ትግል የነጻነት ኮንሰፕት የምታውቀው ሀገሪቱን ከውጭ ወራሪ በመጠበቅ ነው። በአገርህ ውስጥ ፍትህን እኩልነትን መብትን የሚያስከብር ነጻነት አካል ስርዓት ተዘርግቶ አይታወቅም ኢትዮጵያ ስለዚህ ነጻነት ስትል አንተ በፈረንጅ አለመገዛት ብቻ ነው ያ ኮንሰፕት ነው ካሁን ድረስ ያለው ያ ደግሞ ሆን ተብሎ በመንግስትም መሳሪያዎች የተራ ነው። ትምህርት ቤቶች የሚያሰሙት ይህን ነው። ማህበራዊ አገልግሎቶች፣ ማህበራዊ ተቋማቶች፣ የተለያዩ ስድክ ኦርጋናይዜሽኖች ዙሪያ ብዙ ስራዎች አልተሰሩም። ይህን የህዝቡን ንቃት ና ከፍ ማድረግ ና ያ ችግራችን አለ። እሱ ደግሞ የማህበረሰባችን ችግር ነው። ከጊዜ ወደ ጊዜ ለውጥ እየመጣ ነው ያለው። ከፍተኛ ግንዛቤ ዳብሯል። በአሁኑ ሰዓት የድሮቹ ላይ አይደለንም ያለ ነው። በእርግጥ በተማሪዎች እንቅስቃሴ ውስጥ ከነበረው ሁኔታ ጋር ስታመዛዘብ ያኔ የነበረው ሁኔታ የተሻለ ሊሆን ይችላል። ቢኮዝ በዛን ዘመን የነበረ ሰው ሁሉ ማርክሲዝም ሌኒዝም አንብቦ ቢያንስ የሚታግለትን አይዲኦሎጂ ያውቃል። አሁን ወያኔ ከመጣ ግን አይዲኦሎጂም እንዳይኖረን ነው ያደረገው። ቢኮዝ በብሔር ተከፋፍለን ራሳችን የተወለድንበትን አሰፍታንበት አካባቢ ላይ ብቻ እንድንታሰር እዛ እነሱ ግን ሀገሪቱን ሀብት ለመበዝበዝ ሀገሪቷን ንብረት ለመዝረፍ የሚችሉበትን ስራ ስለመሰረቱ እሱ ችግር ሆነዋል። አሁንም ትግሉ ቻሌንጅ የሆነው ይሄ የብሔር እይታው ነው። አንተ ቅድም ያልከው አንዳንዶች እንኳን መጨረሻ ደቂቃ ላይ ብሔርተኛ ያልነበሩ ጠባብ ያልነበሩ ወደ ብሔሩ ተኝነቱ እየመጡ ነውና እሱ እሱን በሂደት የምናስተካክለውና የሚወገድ ይመስለኛል። አቶ አበበ ቦጋለ የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ የውጭ አመራርና የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን። I am <laughs> Calibama at the Ganado, Okasan. SBS, SBS, SBS, SBS, SBS Radio.